የወጣቶች ዓለም የተለያዩ የማህበራዊ ድረገጾች ከሌሎች ሰዎች ጋር በዓለም ዙሪያ ሀሳብን ለመለዋወጥ ከፍተኛ እድል ፈጥረዋል። አዳዲስ መረጃዎችን በጥቂት ሰከንድ ውስጥ ማግኘትና የግል ሀሳብን ለሌሎች ማካፈል ይቻላል። መረጃ ሰጪና አስተማሪ መልእክቶች የሚያስተላልፉ እንዳሉ ሁሉ ይዛኑ ያህል ሕዝብን የሚያደናግሩና የሚያሳስቱ የጥላቻ አስተያየቶችን እያሰራጩ መልእክቶችንም የሚጽፉ አሉ። ሆነ ብለው የሀሰት መረጃዎችን ለሌሎች ሲያካፍሉ ወይም በዘር በቀለምና በሃይማኖት ላይ ስድብና አሉታዊ መልእክቶችን የሚያሰራጩ መመልከት ለማህበራዊ ድረገጽ ተጠቃሚዎች እንግዳ ነገር አይደለም። በተለይ ኢትዮጵያን የሚመለከቱ መረጃዎችን በተደራጀ መልኩ መልሰው ለኢትዮጵያውያን ከሚያቀርቡ ድረ ገጾች አንዱ ድሬትዩብ ነው። ድሬትዩብ የፌስቡክ ገጽ ላይ ብቻ 1.5 ሚሊዮን የሚጠጉ ተከታዮች አሉት። የድሬትዩብ መስራችና ባለቤት ቢኒያም ነገሱ የኢትዮጵያውያንን ማህበራዊ ድረ ገጽ አጠቃቀም ለማጤን በቂ እድል አግኝቷል። የሚሰጡ ኮሜንቶች ክፍት ናቸው። ፌስቡክ ወይንን ፕላትፎርሙ ወይም ሲስተሙን ለሁሉም ክፍት አድርጓል። ማንኛውም ሰው በፌክም አካውንት ተነስቶ ኮሜንት ሊሰጥ ይችላል። ኮሜንቶች በአብዛኛው ከአንድ ሺ ከሁለት ሺ ከሶስት ሺ በላዮች ይሄዳሉ። ኮሜንት የተለያዩ ኮሜንቶች ይሰጣሉ። ትሬቲቭ ላይ በእርግጥ አንዳንዴ ከቶፒኩ ውጪ ኮሜንቶች ይሰጣሉ። ራሻ ለቢዝ ይኖራል። በዘር በሃይማኖት እነዚህ ነገሮች ሁሌ ይከሰታሉ። እያንዳንዱን ተጠቃሚ መቆጣጠር አይችልም። ድሬቲቭ ማነው የሚቆጣጠረው? ፌስቡክ ብቻ ነው የሚቆጣጠር ፌስቡክ ደግሞ እያንዳንዱ ሰው ይሄን ያረክ ይህን ያረክ እያለ የሚቆጣጠርበት እንትን የለም ካለው ተጠቃሚ ብዛት አንጻር። ስለዚህ እኛ ምንድነው የምናደርገው? ከህግ አውጥተናል በፌስቡክ ለምትጠቀሙ እያለን እኛ በየጊዜው አፕዴት የምናደርጋቸው ተርሞች አሉ። ፌስቡክ ኮሜንት ስታደረጉ እነዚህ እነዚህን ህጎች ተከተሉ የሚል ፔጃችን ላይ አስቀምጠና። ይሁንና መሰረታዊና ወሳኝ በሆኑ ጉዳዮች ላይ ውይይት ሲካሄዱ ሀሳብን በነጻ የመግለጽ መብቱን የማያከብሩ ተጠቃሚዎች በመኖራቸው ድሬትዩብ እርምጃ ለመውሰድ የሚገደድበት ጊዜ አለ ይላል ቢንያም። በተለይ በአንዳንድ ዜናዎች ላይ ፊዩ ሊደረግና ሰዎች ኢሞሽናል ሆነው ሁለት ሺህ አስር ሺህ ወይም ከዛ በላይ ሀያ ሺህ ኮሜንቶች ይሰጣሉ እና ምንድን ነው፣ እኛ በተቻለን አቅም ባስቀመጥነው ህግ መሰረት ውሳኔ እንሰጣለን። ድሊት በማድረግ ኮሜንቶች፣ የማይገናኙ ኮሜንቶች ወይም አንድን ዘር አታክ የሚያደርጉ ኮሜንቶች ወይም አንድን ሃይማኖት አታክ የሚያደርጉ ኮሜንቶች ከጊዜ ወደ ጊዜ እያጠፋን እንሄዳለን። ያ ምንድን ነው፣ እኛ ባለን የሰው ኃይል ነው እንግዲህ የምንንቀሳቀሰው፣ በትንሽ የሰው ኃይል ነው የምንሰራው። ከሀያ አንድ በላይ ሰራተኞች አሉ። ለዚህ ፐርፐዝ ብቻ የሚሰራ አለ፣ ኮሜንቶችን የተከታተሉ እንዲቆጣጠሩ። እኛ ምንድን ነው ያደረግነው በቀን ቢያንስ በየሰላሳ ደቂቃው አዳዲስ መረጃዎች ስለምናደርስ እዛ ላይ የሚሰጡት ኮሜንቶች ብዛት ስላለ በአጭሩ ምንድን ነው ቀስ እያለ ኮሜንት በተሰጡ ቁጥር እንዲያጠፉ ማድረግ ነው። ከዛ ውጪ ግን ምንድን ነው። ኮሜንቶች ቀጥታ በስድብ እና በዘር ላይ እና በሃይማኖት ላይ አታክ የሚያደርጉ ከሆነ ቀጥታ ፖስቱን ወይንም የለጠፍነውን መረጃ ወደ ማጥፋት ውሳኔ ላይ እንሄዳለን። ተሰብስበን ይሄ ነገር እንደዚህ አይነት ሁኔታ ፈጥሯል፣ ስለዚህ መጥፋት አለበት ብለን ውሳኔ እንሰጣለን። ስለዚህ ኮሜንት ከማድረጋቸው በፊት የሚሉትን ብናቅና ብናስቆም ደስ ባለን፣ ግን ከሰጡ በኋላም ሌሎች ሪቪ እያደረግን ቀስ ብለን ስለምናሄድ ብዙ ጊዜ ሰዎች ኖቲስ ያደረጓቸዋል። እንግዲህ በአንድ በኩል ሀሳብን በነጻ መግለጽ ያልነው ነገር አለ፣ እድሉን መፍጠር፣ በሌላ በኩል ደግሞ አሁን እንዳልከው እንደዚህ ስድብና ሃይማኖትን ወይም ዘርን የሚነኩ ነገሮችን ከገጹ ላይ ስታነሱ ደግሞ ለምን አጠፋችሁብን የሚሉ አሉ፣ አሉ፣ በደንብ አሉ። ፍሪደም ኦፍ ስፒችም ራሱ ሊሚት አለ። ማንም ሰው ተሰማውን የመግለጽ መብሰተናል ፌስቡካችን ለመቱ ለመናገር ምንም ነገር ስፖርት ኢሹ ቢኖርባቸው ግን በስርዓት ነው። ማን ቢቢሲም፣ አልጀዚራም ምንም ዌብሳይት ትልልቅ የምትያቸው ሜንስትሪም ሚዲያዎች ኮሜንት ሞዴሬት ይደረጋል። ምክንያቱም ከዛ ቶፒክ ጋር የተገናኘ ነገር አንድ ዜና ሲወጣ አንድ መረጃ ሲወጣ ከዛ ጋር የተገናኘ የራስ ኦፒኒየን ሊሰጥ ይችላል፣ ሀሳብ ሊሰጥ ይችላል። ሀሳቡ ግን ከቶፒኩ ወጥቶ መሆን የለበትም። ሲምፕል ኤግዛምፕል ብሰጥች ውጭ ሀገር ዜናዎቻችን ላይ ሳውዲ አረቢያ እንደዚህ አይነት ዜና ተከስቷል ብንል እንደዚህ ስለሆነ ብለው ደግሞ ቶፒክ የሚቀይባሉ እነሱ ላይ ቀጥታ እኛ እርምጃ እንወስዳለን። በቃ ከዛ ከዜና ጋር የተገናኘ የግል አስተያየት ወይም አስተያየት መስጠት ብቻ ነው የሚቻለው። እንደዚሁም በቃ ከአይሲስ ኢሹ ጋርም ሲነሳ በተለይ አሁን ይሄን ሰሞኑን ያሉትን ፊል የሚያደርጉ እንትኖችን እየገለጽኩ አይሲስ ዜና ሲነሳ ቀጥታ ወደ ሃይማኖት ሲገባ፣ በቃ በተለይ ኢትዮጵያ ውስጥ የነካ ነገር እሹ ነው። ስለዚህ ከዛ ጋር የተገናኝ ሾዎች አብዴት እናደርጋለን፣ ግን እዛው ላይ አተኩረን ከዛው ጋር አስተያየት መስጠት ነው እንጂ ከቶፒኩ መውጣት የለብንም። ዶቼቬለም በተለያዩ ቋንቋዎች ባሰናዳው የፌስቡክ ገጾቹ መረጃዎችን ለተጠቃሚዎቹ ያቀርባል ያወያያልም ባልደረባዬ እሸቴ በቀለ የገጹን ተጠቃሚዎች እያወያየ አስተያየታቸውንም ሰብሰብ አድርጎ ያቀርባል እሱስ የኢትዮጵያውያን የማህበራዊ ድረገጽ አጠቃቀምን በተለይ የዶቼቬለ ገጽን ተጠቃሚዎች እንዴት ይገልጻል በዲደብሊው አማሪክ የፌስቡክ ማህበራዊ ድረገጽ ላይ ከሚመጡት አስተያየቶች መካከል አንዳንዶቹ የሌሎች ሰዎችን ሃይማኖት፣ ብሄር፣ የፖለቲካ አቋም፣ አመለካከት የሚያንቋሽሹ ወይም ደግሞ የሚሳደቡ ሆነው እናገኛቸዋለን። በዚህ ምክንያት በርካቶችን ለማጥፋት እንገድዳለን። በነገራችን ላይ ስም ጠቅሰን የእርስዎ አስተያየት እንዲህ እንዲህ ስለሆነ ለማጥፋት ተገድደናል፣ ዘለፋ እናስተናግድም፣ ስድባ እናስተናግድም ብለን ምላሽ ለመስጠት እንሞክራለን። ያ ግን ሁሉንም አያቆመው መሄድ ችግሩ ደግሞ ምንድን ነው ውይይቱን ወደ አላስፈላጊ አቅጣጫ ሲመራው እንመለከታለን። የሌሎች ሰዎችን ሃይማኖት፣ ብሔር፣ የፖለቲካ አቋም ወይም አመለካከት የሚያንቋሽሽ አስተያየት ከተሰጠ በኋላ የሚደረገው ውይይት በዛው መንገድ የመሰዳደብ፣ የመዘላለፍ ይሆናልና አንደኛው እና አስቸጋሪው ነገር ይሄኛው ጉዳይ ነው። ለውይይት ያቀረብንውን ሀሳብ ወይም ደግሞ የውይይቱን ፍሬ ነገር በመተው ወደ አላስፈላጊ መዘላለፍ የመሄድ ችግር ይገጥመናል። የዋዜማ ሬዲዮ ጋዜጠኛ አርጋው አሽኔ ማህበራዊ ድረገጾችን ለሁለት ከፍዬ ነው የምመለከታቸው ይላል። አንደኛ፣ ሰዎች በግላቸው ሀሳባቸውን እንዲገልጹ የሚመስላቸውን እንዲናገሩ በጣም ሰፊ ዕድል ፈጥሮላቸዋል። ይህ ሰፊ እድል በተለይ እንደ ኢትዮጵያ ላሉ ሀገሮች በተለይ ገለልተኛ የሆነ ሚዲያ በሌለባቸው በቂ ሚዲያ በሌለባቸው ሀገሮች ውስጥ እንደ ጥሩ እና ትልቅ አማራጭ ነው፣ እንደ ዋና መረጃ ምንጫ ያገለግላል። እና ብዙ ሰዎች በማህበራዊ ሚዲያ የሚመጣ መረጃን ያምናሉ፣ እሱን ይከተላሉ። በሌላኛው ገጹ ደግሞ ስንመለከተው በጣም የተሳሳቱ ስነ ምግባርም የጎደላቸው የሀሰት መረጃዎችም ጭምር በዚህ በማህበራዊ ሚዲያ ይመጣሉ። ከዛ ባሻገር ሰዎችን በግል ተጠቂም የሚያደርግበት አጋጣሚ አለ። የሰዎችን ምስል በመለጠፍ፣ ስማቸውን በማንቋሸሽ፣ በዘመቻ በመክፈት በተን በመሳሰሉት፣ በዘራቸው፣ በመልካቸው ወይም በፆታቸው የተለያዩ መገለሎች ማንቋሻሾች እንዲደርሱባቸው ምክንያት ይሆናል። ይሄ ማህበራዊ ሚዲያ እና እነዚህ ሁለት ነገሮችን አንድ ላይ ማየት እንችላለን። በተለይ በማህበራዊ ድረገ ጾች የሚመጡ መረጃዎችን ስለ ትክክለኛነታቸው መፈተሽ የማይችሉ ሰዎች ወደ ተሳሳተ መንገድ እንደሚያመሩም ጋዜጠኛ አድርገው ያብራራል። መረጃ ያለው ሕዝብ ጠንካራ ሕዝብ ይሆናል። መረጃ ያለው ሕዝብ የነቃ ሕዝብ ይሆናል። የተሳሳተ መረጃ ያለው ህዝብ ደግሞ የተደናበረ ግራ የገባው ለግጭት ለሌሎችም ነገሮች የተጋለጠ ነው። የሚ ይሄ አንደኛውም ከልምድ ማጣት በጣም በርካታ ሰዎች በኢትዮጵያ ወደዚህ ወደ ማህበራዊ ሚዲያው የገቡት በቅርብ ጊዜ ከመሆኑ ጋር ተያይዞ በማህበራዊ ሚዲያ የሚመጣ መረጃ በሙሉ እውነት ነው ብሎ ከማመን የሚመነጭ አንድ አንድ ስህተት አለ እና ይሄ የሚያስከትለው ትልቅ ጉዳት አለ ራሱ እንጂ። ምክንያቱም ሰዎች ያንን ነገር አምነው ከተቀበሉ ባመኑት መረጃ ላይ ተመስርተው ነው ውሳኔዎች የሚወስኑት እና ያኛው ትንሽ ሊያስታቸው ይችላል። ከዛ በተረፈ ገንቢ ውይይቶች እንዳይደረጉ የተለያዩ አካላት የፖለቲካ ዓላማ ያላቸው አሉ፣ የሃይማኖት አቋም ያላቸው አሉ ሌላ ባህላዊና ዘውጌ ተኮር ወይም ደግሞ ከብሔር ጋር የተያዙ እንዲህ ጉዳዮችን አንስተው የሚያመጡ የተለያዩ አይነት አመለካከት ያላቸው ሰዎች አሉ። አመለካከት የመያዝ በራሱ ችግር የለውም። ግን እነዚህን አመለካከቶቻችንን ከሌሎች ጋር የምንለዋወጠው በምን መልክ ነው፣ ለሌሎች የምንገልጸው የምናቀርበው በምን መልክ ነው የሚለው በጣም ጠቃሚ ነጥብ ነው እና በሱ ላይ የሚታዩ በጣም ግራ መጋባቶች አሉ። ሀሳብን በነጻይ መግለጽ መብቱን ተጠቅሞ በአግባቡ መወያየትና ሀሳብ መለዋወጥ እንዲቻል አርገው ልምድ ይጠይቃል። ይላል ኢትዮጵያ የልምድ ችግር አለ። ይሄ ነገር አዲስ ነው። አሁን ሰዎች ይሄ ማህበራዊ ሚዲያን ሲያገኙ እንደ ትልቅ አጋጣሚ ነው የሚወስዱት፣ እና ጠቃሚውን ጠቃሚ ካልሆነ እዛ ላይ አስተያየት መስጠትና መናገር ኃላፊነት እንደሚጠይቅ እንኳን አይገነዘብም። እና ከዚህ የልምድ ማጣት ነው በዋነኝነት የሚመነጨው ይሄ ችግር። ገንቢ አስተያየቶችና ሀሳቦች እንዲንሸራሸሩ ለማድረግ ያው በሂደት ነው የሚመጣው። ይሄ በአንድ ጊዜ በአንድ ጀንበር የሚመጣ አይደለም። ሰዎች እየለመዱት ይመጣሉ። እውነተኛው መረጃ የት የት እንዳለ ያውቃሉ። ሰዎችም ይወጣሉ ከዚህ ከማህበራዊ ሚዲያ ውስጥ ምናምናቸው። ሰዎች እኮ አሉ አንዳንድ ጊዜ የሚወጡ እና የእነሱ መረጃ የበለጠ እንቀበላለን። እና ይሄ እየዳበረ የሚመጣ ነው የሚመስለኝ እኔ በዋነኝ በማህበራዊ ድረገጾች ሀሳብን በነጻ የመግለጽ እድልና ከዚያም ጋር ተያይዘው እየተስተዋሉ ስለመጡ ጥሰቶች ነበር በዛሬው የወጣቶች አለም ዝግጅት ያነሳ ነው። አድማጮች፣ እናንተም በዚህ ርዕስ ላይ ያላችሁን አስተያየት በዲደብሊው አማሪክ የፌስቡክ ገጻችን ላይ አካፍሉን። ለዝግጅቱ ልደት አበበኔ ጤና ይስጥልኝ።